የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ኢትዮጵያ ውስጥ የዘር ፍጅት የመነሳት አዝማሚያ አስግቶናል ያሉ አሜሪካና አውሮፓ ውስጥ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ አንድ መረጃ የሚያሰባስብ የሙግትና ለዓለም አቀፍ ትኩረት የሚሰራ ስብስብ ፈጥረው መንቀሳቀስ መጀመራቸውን አስታውቀዋል። እንዲህ ያሉ ዘር ተኮር የሆኑ ወይም ማንነት ተኮር የሆኑ ጥቃቶች መጠናቸው እየሰፋ ማስቆም በማይቻልበት አንዳንዱ ብዙ መረጃዎች አሁን እየደረሱ ነው። የድርጊቶቹ አፈጻጸም ራሱ ለመስማትም፣ ለማየትም ፎቶዎቹን በጣም የሚዘገንን ነገሮች ናቸው እና እንዲህ ያሉ ነገሮች ኢትዮጵያ ውስጥ እንግዲህ ከሩዋንዳ፣ ሌሎች በእንዲህ አይነት በማንነት ላይ ባነጣጠሩ ጥቃቶች ብዙ ጉዳት ከደረሰባቸው ሀገሮች መማር አልቻልንም ማለት ነው በኢትዮጵያ ውስጥ ዘርፍጅት ተከላካይ ማህበረሰብ መስራቾች እና መሪዎች መካከል አቶ ያሬድ ኃይለማርያም ከብራስልስ ነው የሰማችኋቸው። ይህ በኢትዮጵያ ላይ የተቃጣ ነው ያልኩት ልክ ይሄ የሆነበት ዕለት ሰኞ ማታ ግን በዚህ በምዕራቡ ዓለም ኢትዮጵያ በዓለም መንግስታት ሴኩሪቲ ካውንስል ላይ የአባይን ጉዳይ ይዛ ኢትዮጵያን የሚጎዱ ውሳኔዎች እንዲተላለፉ በሚሞከርበት ጊዜ ስትታገል በአንድ በኩል ከዛ ሌላ ይህን ታዋቂ ተወዳጅ ጀግና የሆነ አርቲስት ድምፃዊ በመግደል ያንን ቀጥታ ደግሞ ወደ አማራ በማያያዝ በኦሮሞና በአማራ ሕዝብ መሀል ፍጅት እንዲፈጠር የተደረገ በመሆኑ በጣም የተያያዙ ስለሆኑ የቺካጎውን ፕሮፌሰር ጌታቸው በጋሻውን የሰማችሁት ቃለ ምልልስ ይዘናል። እሁድ ሰኔ 28 2012 ዓ ም ጤና ይስጥልኝ ክቡራትና ክቡራን አድማጮች። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና ሰለሞን አባተ ነን። እስከ ምሽቱ አራት ሰዓት ከኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ስጥልኝ። እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጅ ይታየ ነኝ። በኢትዮጵያ ዝነኛው የኦሮምኛ ድምፃዊ ሀጫሉ ሁንዴሳ መገደሉን ተከትሎ ከተቀሰቀሱ ሁከቶች በተያያዘ ቢያንስ አንድ መቶ ሃምሳ ሰዎች መገደላቸው ተዘግቧል። በፖለቲካዊ ዘፈኖቹ የሚታወቀው ሀጫሉ ሁንዴሳ ሞትን ተከትሎ በሀገሪቱ ውጥረቱ ያየለ ሲሆን፣ ሀጫሉ በተወለደበት የኦሮሚያ ክልል የተቃውሞ እንቅስቃሴው ተስፋፍቷል ተብሏል። ባለፈው ሳምንት ውስጥ በጸጥታ ኃይሎች ወይም በብሔረሰባዊ ግጭት ምክንያት ከተገደሉት ሰዎች ውስጥ አብዛኞቹ የተገደሉት ኦሮሚያ ክልል ሲሆን አዲስ አበባ ውስጥም የተገደሉ እንዳሉ ነው የተገለጸው። ቁጥራቸው ቢያንስ ሁለት ሺህ የሚሆን ሰዎች ታስረዋል ተብሏል። የኢትዮጵያ መንግስት ተቃውሞዎቹን ለማብረድ የኢንተርኔት አገልግሎት ያቋረጠ በመሆኑ የመብት ድርጅቶች ግድያዎቹን ለመከታተል አዳጋች እንደሆነባቸው ተዘግቧል። ሶማሊያ ውስጥ አንድ የክፍለ ግዛት ምክር ቤት አባል በአልሸባብ ታጣቂዎች ተጠልፈው ተወስደው ተገደሉ። መሀሙድ መሀመድ ሲያድ የተገደሉት ከሞቃዲሾ 30 ኪሎ ሜትር ርቀት ላይ መሆኑን የተገለጸው ጆሃር ከምትባል ከተማ ወደ ሞቃዲሾ በመኪና ሲጓዙ ነው አጥቂዎች ጠልፈው ወስደው የገደሏቸው። አልሸባብ ለግድያው ኃላፊነት ወስዷል። በዓለም ዙሪያ በኮሮና ቫይረስ በአንድ ቀን ውስጥ የተያዘው ሰው ቁጥር በትናንትናው ዕለት ከምን ጊዜውን በልጦ መገኘቱን የዓለም የጤና ድርጅት አስታወቀ። በ24 ሰዓት ጊዜ ውስጥ 212326 ሰዎች መመዝገባቸውን ነው ድርጅቱ የገለጸው። ከአሁን ቀደም የታየው ከፍተኛው ዕለታዊ የአዲስ ተጠቂዎች አሃዝ ባለፈው ሳምንት እሁድ የተመዘገበው 189077 እንደነበረ ይታወሳል። በበሽታው ምክንያት አሁንም በቀን ቁጥሩ አምስት ሺ የሚደርሰው ለህልፈት እየተዳረገ መሆኑን የዓለሙ ድርጅት አስታውቋል። ዩናይትድ ስቴትስ ውስጥ ትናንትና ብቻ ሀምሳ ሁለት ሺ አራት መቶ ዘጠና ሁለት የቫይረሱ ተጋላጮች የተመዘገበ ሲሆን አጠቃላዩ ቁጥር ከሁለት ሚሊዮን ሰባት መቶ ሰማኒያ ሺ አልፏል። የሞቱ ሰዎች ቁጥር ደግሞ ወደ አንድ መቶ ሰላሳ ሺ እየተቃረበ ነው። ፕሬዝደንት ዶናልድ ትራምፕ በትናንቱ በዋይት ሀውስ በተካሄደው የነጻነት ቀን በዓል ዝግጅት ላይ ኮቪድ-19 130 ሺ ሰው መግደሉን አላነሱም። ይልቁንም ሀገሪቱ የቫይረሱን መዛመት ለመቆጣጠር እየተቸገረች መሆኑ ቢታወቅም እሳቸው ግን የኮቪድ-19 ስትራቴጂያችን በጥሩ ሁኔታ እየተራመደ ነው ነው ያሉት። እስከ አመቱ መጨረሻ ክትባቱን ወይም መድኃኒቱን ማግኘታችን አይቀርምም ብለዋል። ይህ በዚህ እንዳለ ከሰላሳ ሁለት ሀገሮች የተሰባሰቡ ሁለት መቶ ሰላሳ ዘጠኝ ሳይንቲስቶች በዚህ ሳምንት ለዓለም የጤና ድርጅት ግልጽ ደብዳቤ ሊያወጡ መሆኑን ኒውዮርክ ታይምስ ጋዜጣ ዘግቧል። በሳይንሳዊ ሪፖርት መጽሔት ላይ የሚያወጡት ግልጽ ደብዳቤ እንደሆነ ነው የጠቆመው። የዓለሙ ድርጅት ኮሮና ቫይረስን ለመከላከል የሚያስችሉ መንገዶችን አስመልክቶ ያቀረባቸውን ምክረ ሀሳቦች እንዲከልስ ነው የሚፈልጉት ሳይንቲስቶቹ። በሌላ ዜና የዓለም የጤና ድርጅት ሃይድሮክሲክሎሪኪንና ሎፒናቪር ሪቶናቪር የተባሉት ቅይጥ የኤች አይቪ መድኃኒቶች ላይ በኮቪድ-19 ምክንያት ሆስፒታል በተኙ ሕመምተኞች ላይ ሲያካሂድ የነበረውን ሙከራዎች እንደሚያቋርጥ ትናንት አስታውቋል። መድኃኒቶቹ በበሽታው የመሞት አደጋን መቀነስ ባለመቻላቸው እንደሆነ ነው የገለጸው። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ትናንት ቅዳሜ የነጻነት ክብረ በዓልን ምክንያት በማድረግ በዋይት ሀውስ ሶሉድ ቱ አሜሪካ የክብር ሰላምታ ለአሜሪካ የተባለ ዝግጅት አስተናግደዋል። በቀደመው ቀን ደቡብ ዳኮታ ማውንት ረሽሞር ላይ ያሰሙትን አይነት ንግግር አድርገዋል። ግራ ጽንፈኞች፣ ስርዓት አልበኞችና ዘራፊዎችን እንዲሁም የሚያደርጉትን የማያውቁ ሰዎችን ድል እየመታን ነው ብለዋል ትራምፕ። በቁጣ የሚወጣ መንጋ ሐውልቶቻችንን እንዲያፈርስ ታሪካችንን እንዲሰርዝ፣ ልጆቻችንን ባልሆነ ትርክት እንዲበርዝ አንፈልግም ብለዋል። በመጪው ኅዳር ፕሬዝደንታዊ ምርጫ እንደሚፎካከሯቸው የሚጠበቁት የዲሞክራቲክ ፓርቲው እጩ ጆ ባይደን በበኩላቸው ትናንትና በትዊተር የሀገራችን መሰረት ሁላችንም እኩል ነው የተፈጠር ነው የሚለው እምነት ነው። አድርገነው አልተገኘንም። ነገር ግን መሞከራችንን ፈጽሞ አላቆምንም ብለዋል። በዛሬው የነጻነት በዓላችን እኒህን ቃላት ማክበር ብቻ ሳይሆን ተግባራዊ ልናደርጋቸው ቆርጠን እንነሳ ሲሉም ባይደን ጥሪ አቅርበዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርስ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሰኔ 28 2012 ዓ ም ምሽት ፕሮግራም ነው። ሩዋንዳ ዓለምን ባሸማቀቀ ሁኔታ ስምንት መቶ ሺህ ዜጎቿን ያጣችበትን ጅምላ የዘር ፍጅት 26ኛ ዓመት እየዘከረች የምትገኝበት ጊዜ ነው። ሁሉንም ባሌን ወላጆችን የባሌን ወላጆችና መላ ቤተሰቦቻቸውን አጥቻለሁ። ከአእምሮዬ የማይጠፋበት ምክንያት ጭፍጨፋው ከመጀመሩ ጥቂት ቀደም ብሎ እኔ የሰባት ዓመቷና የሦስት ዓመት ተኩሏ እህቶቼ አብረን አንድ ቦታ ነበርን። ከዚያ እኔ እዚያው ትቻቸው ሸሸሁና ተደበቅኩኝ። ይህ ሁልጊዜ ሕሊናዬን ያቆስለዋል። እነርሱንም ለማትረፍ አንዳች ማድረግ የነበረብኝ ነገር እንደነበረ ይሰማኛል። ከዚያ መገደላቸውንና አስከሬኖቻቸው ከሌሎች ጋር ከተጣለበት ቦታ ተነስቶ መወሰዱን ሰማሁ። ከጭፍጨፋው የተረፉ ዛሬ ያንን ጊዜ በሰቀቀንና ከእንባ ጋር ያስታውሱታል። አጠር ያለ ዘገባ አለን። የህዳሴ ጉዳይ የህዳሴ ግድብ ኤሌክትሪክ ለማመንጨት ብቻ እና ከዛ ጋር ተጓዳኝ የሆኑ ነገሮች እንደ ሳም አርባት የቱሪስት መስህብ ነገሮች ይኖሩት እንደሆነ ነው እንጂ ለእርሻ የሚውል አይደለም። ፕሮፌሰር ሚንጋ ነጋሽ ናቸው። ህዳሴ ግድብና ዓለም አቀፉን ሁኔታ በተመለከተ በዲያስፖራ ያሉ አስራ አምስት ኢትዮጵያውያንና ትውልደ ኢትዮጵያ ድርጅቶችና ማህበራት በቅርቡ ባወጡት መግለጫ ላይ ከሰጡን ቃለ ምልልስ የተቀነጨበ ነው። በምሽቱ ሰፋ ብሎ ይቀርባል። አሁን ወደ መጀመሪያው ዝግጅት እንዝለቅ። ኢትዮጵያ ውስጥ የዘር ፍጅት የመነሳሳት አዝማሚያ አስግቶናል ያሉ አሜሪካና አውሮፓ ውስጥ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያ አንድ መረጃ የሚያሰባስብ የሙግትና ለዓለም አቀፍ ትኩረት የሚሰራ ስብስብ ፈጥረው መንቀሳቀስ መጀመራቸውን አስታውቀዋል። መስራቾቹ በኢትዮጵያ ውስጥ የዘር ፍጅት ተከላካይ ማህበረሰብ የሚል ስያሜ የሰጡት ይህ ስብስብ መነጋገርና መግባባትን ከመፍጠር አንስቶ የህዝብ ለህዝብ ፍጅትን የሚቀሰቅሱ ግለሰቦችን በያሉበት ህግ ፊት እንዲቀርቡ ለማድረግም እንደሚሰራ መሪዎቹ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ ገልጸዋል። የማህበረሰቡን መስራቾችና መሪዎችን ያነጋገረው ሰለሞን አባተ ነው። ቀጥሎ ይቀርባል። ሁለታችሁንም በጣም አመሰግናለሁኝ፣ ለጊዜያችሁ ለዚህ ውይይት። ወደ ብራስልስ ሊሄድና፣ በቅድሚያ አቶ ያሬድ ራሱን ያስተዋውቁልኝ። እሺ፣ ያሬድ ኃይለማርያም እባላለሁ። ቀደም ሲል ስብስብ ለሰብአዊ መብቶች በኢትዮጵያ የሚባል ድርጅት ጄኔቫ መቀመጫውን ያደረገ ዋና ዳይሬክተር ነበርኩ። አሁን ደግሞ የአፍሪካ ቀንድና የምስራቅ አፍሪካ የሰብአዊ መብት ተሟጋቾች ማህበር የኢትዮጵያ ተወካይ ነኝ። አመሰግናለሁ። እኛ አቶ ያሬድ ወደ ሺካጎ ደግሞ ሊሄድ ዶክተር ጌታቸው ሰላም። እኔ ጌታቸው በጋሻው እባላለሁ። የምኖረው ኢሊኖይ ስቴት ውስጥ ነው። ሺካጎ ጋር ሃርፐር ካሌጅ በሚባል ውስጥ የኢኮኖሚክስ መምህር ነኝ። እንግዲህ በዚሁ በተጨማሪ ደግሞ በኢትዮጵያ ጉዳዮች ላይ በየጊዜው የሚኖሩትን ችግሮች እያነሱ የሚጽፉ የሚመራመሩ ኢትዮጵያ ምሁራንና ባለሙያዎችን እያገናኘን ስብሰባዎችን ኮንፈረንስስ የሚያዘጋጅ ቡድን ወይም ድርጅት ቪዥን ኢትዮጵያ ወይም ራይ ኢትዮጵያ የሚባለውን አቋቁመን የዚህ ፕሬዚደንት ሆኜ እያገለገልኩ ነው ያለሁት። አመሰግናለሁ ሁለታችሁንም ዶክተር ጌታቸው በጋሻውን እንዲሁም አቶ ያሬድ ሀይለ እስቲ አሁን ስላለው የኢትዮጵያ ሁኔታ ምን እንደምታስቡና እናንተም ደግሞ በቅርቡ እየተንቀሳቀሳችሁ ያላችሁበት የዘርፍ እጅትን የሚቃወም እንቅስቃሴ አለና እና ባጭር ውስቲ አጫውቱኝ፣ ምን እንደሆነ የምትሰሩት ሀሳባችሁ ምን እንደሆነ ከአቶ ያሬድ ልጀምር። እሺ፣ አመሰግናለሁ በዚህ አጋጣሚ። በመጀመሪያ እንግዲህ ወደ ዝርዝር ጉዳይ ከመግባቴ በፊት የታዋቂውን አርቲስት አጫሉ ግድያ ተከትሎ እንደዚሁም ሌሎች በርካታ ኢትዮጵያውያን ሕይወታቸውን አጥተዋል። በጣም ከፍተኛ ጉዳት ደርሷል አገሪቷ ላይ። ይህ ነው ተብሎ ለመግለጽ የሚያስቸግር ሀዘን ደርሷል እና ለአጫሉ ቤተሰቦች እንዲሁም ወዳጅ ዘመዶቻቸውን ላጡ ኢትዮጵያውያን በጠቅላላ መጽናናቱን እመኛለሁ። ሐዘኔንም በዚህ አጋጣሚ ለመግለጽ እወዳለሁ። ከዛ ባለፈ እንግዲህ እንዲህ ያሉ አሰቃቂ ነገሮች ኢትዮጵያ ውስጥ ሲከሰቱ ይሄ የመጀመሪያው አይደለም። በጣም በየጊዜው በተለይም ደግሞ ማንነትን የብሔርን የሃይማኖትን ማንነት ላይ ያነጣጠሩ ጥቃቶች ምክንያታቸው የተለያየ ሊሆን ይችላል። ግጭቶቹ የሚቀሰቀሱበት ግን ቶሎ ግጭቱ አቅጣጫውን ቅድም ይዘው ወደ ዘር ላይ ያተኮረ ዘር የሚለው እንግዲህ የሃይማኖትንም ሌሎችን መገለጫዎች ላይ ያተኮሩ ጥቃቶች በጣም በሰፊው እና በተደጋጋሚ ሁኔታ ገቢቷ ውስጥ ተከስተዋል። በተለይ ደግሞ ባለፉት ሁለት ሶስት ዓመታት ውስጥ ይሄንን የሽግግር ጊዜ አያይዞ የመንግስት አቅም መላላትንም ጭምር ተከትሎ ሊሆን ይችላል። በርካታ ግጭቶች ተከስተዋል። ቁጥራቸው እጅግ ከፍተኛ የሆኑ ሰዎች በዚህ አይነት ግጭቶች ህይወታቸው አልፏል እና አሁንም በተመሳሳይ ሁኔታ እንደዚህ አይነት አሳሳቢም አጣብቅኝ ውስጥም ነው አገሪቷ ያለችው። እንዲህ ያሉ ዘር ተኮር የሆኑ ወይም ማንነት ተኮር የሆኑ ጥቃቶች መጠናቸው እየሰፋ ማስቆም በማይቻልበት አንዳንዱ ብዙ መረጃዎች አሁን እየደ ያደረሱት ነው። የድርጊቶቹ አፈጻጸም እራሱ ለመስማትም ለማየትም ፎቶዎቹን በጣም የሚዘገንን ነገሮች ናቸው እና እንዲህ ያሉ ነገሮች ኢትዮጵያ ውስጥ እንግዲህ ከሩዋንዳ፣ ሌሎች በእንዲህ አይነት በማንነት ላይ ባነጣጠሩ ጥቃቶች ብዙ ጉዳት ከደረሰባቸው ሀገሮች መማር አልቻልንም ማለት ነው። እና በጣም ወደ አስፈሪ የሆነ ምናልባትም በሰው ዘር ላይ ያነጣጠረ ጄኖሳይድ ተብሎም ሊፈረጅ የሚችል ጥቃት ኢትዮጵያ ላይ እያንጃበበ ነው። ብዙ ምልክቶች እየታዩ ነው። ስለዚህ ይሄ ጉዳይ እጅግ ከሚያሳስባቸው ሰዎች አንዱ ነኝ። ሌሎችም ሰዎች ጋር ተሰባስበን አንደኛ መረጃዎች በማሰባሰብ ዶክመንቶችን በአግባቡ በመያዝ እንዲህ ያሉ ጥቃቶች ላይ የተሳተፉ ሰዎች በአፋጣኝ ለፍርድ እንዲቀርቡ የራሳችንን ጥረት እያደረግን ነው። ሁለተኛ ደግሞ የዓለም አቀፍ ማህበረሰቡን ጉዳዩን፣ የአደጋውን መጠን ከወዲሁ ተረድቶ መንግስትን በማሳሰብ ብቻ ሳይሆን መንግስትንም ጭምር ተጠያቂ በማድረግ እንዲህ ያሉ አደጋዎችን በጊዜ እርምጃ ወስዶ በመቻል መንግስት ጭምር ሊጠየቅ የሚችልባቸውን ነገሮች ስላሉ ይህን ጉዳይ በንቃትም በጥንቃቄም እየተከታተልን ያለ ነው። እሺ አመሰግናለሁኝ፣ አቶ ያሬድ። ዶክተር ጌታቸው የሚጨምሩት አለ? እኔም በመጀመሪያ ልባዊ ሀዘኔን ለድምፃዊ አጫሉ ቤተሰብ፣ ለአፍቃሪዎቹ እና በአጠቃላይ ለኢትዮጵያ ሕዝብ የተሰማኝን ጥልቅ ሀዘን ለመግለጽ እፈልጋለሁ። እንግዲህ ይህ የምናመጣው እንዴት ሊሆን ቻለ ለሚለው፣ እንዲሁ በአጠቃላይ የተፈጠረው ሁኔታ በእንደዚህ አይነት መልክ መገለጹ አሳዘነኝ እንጂ አላስደነቀኝም፣ አልገረመኝም። ያሬድ እንዳለው ይሄ ለረጅም ጊዜ ሲካሄድ ሲዘጋጁበት የነበረ የዘር ጥላቻ ፈር በለቀቀ ደረጃ እና መንገድ ኢትዮጵያ ውስጥ ሲነዛ የነበረ ነው። ከብዙ አቅጣጫዎች ናቸው እነ የሚመጡት፣ ግን በዋነኝነት ተጠርጥረው የተያዙት እንግዲህ በመንግስትን በኩል ስለተገለጠ የዘር ጥላቻ ኢትዮጵያ ውስጥ በተለይ በተለይ በኦሮሞና በአማራ መሀል ከፍተኛ ጥላቻዎች እንዲበቅሉ እና ይህ ትልቅ ህዝብ እንዲጋጭ፣ እንዲፋጅ፣ እንዲለያይ ለማድረግ ያልተቆጠበ ጥረት ሲያደርጉ እንደነበሩ እነሱ ደግሞ በቀጠሯቸው፣ በደገፏቸው እንደዚህ የሆኑ ህዝብን ለማጋጨት ለረጅም ጊዜ ሲሰሩ ቆይተዋል። የእነሱንም ትዕዛዝና ቅስቀሳን በመቀበል በዘር ላይ ያተኮረ በተለይ አማራው ላይ ያተኮረ ጥቃቶች በኦሮሚያ ክፍለ ሀገሮች ውስጥ ሲካሄዱ እንደነበሩ ስናይ የመንግስት ያለ የሕግ የበላይነት ያለ መንግስት ደፍሮ ሳያደላ አድላዊ ባልሆነ መንገድ ሁሉም ቦታ የህዝቡን ሰቆቃ እየተመለከተ ደህንነቱንና ወጥቶ የመግባት መብቱን እና ችሎታ እንዲጠብቅ እያል ስንማጽፈን ቆይተና ያልሆነም ግን ዛሬ በዚህ መልኩ በአጠቃላይ ኢትዮጵያን ለማጥፋት በሚመስል መልኩ ስለተቃጣ አስደንግጦ ብዙ ሰው እንግዲህ አይኑን ከፍቶ ልቡን ከፍቶ አይቶ እየተናገረ ነው። ይህ ደግሞ በራሱ በመንግስት ላይ የመጣ ስለሆነ አሁን ደስ የሚሉ ትክክለኛ የዘገዩ ናቸው፣ ግን ትክክለኛ እርምጃዎችን እየወሰደ በመሆኑ ያለኝን ልባዊ ምስጋና እና ድጋፍ ለመንግስት እየገለጽኩ በዚህ ላይ ደግሞ ምንም ወደኋላ ማለት ሳይኖር የቆረጠ እርምጃና ውሳኔ በመንግስት በኩል መካሄድ እንዳለበት እላለሁ። ይህ በኢትዮጵያ ላይ የተቃጣ ነው ያልኩት ልክ ይሄ የሆነበት ዕለት ሰኞ ማታ ግን በዚህ በምዕራቡ ዓለም ኢትዮጵያ በዓለም መንግስታት ሴኪሪቲ ካውንስል ዩናይትድ ኔሽንስ ሴኪሪቲ ካውንስል ላይ የአባይን ጉዳይ ይዛ አሜሪካን የመሰለ በተቃዋሚነት ተሰልፎ ግብፅን የሚረዳ ኢትዮጵያን የሚጎዱ ውሳኔዎች እንዲተላለፉ በሚሞከርበት ጊዜ ስትታገል፣ በአንድ በኩል ከዛ ሌላ ይሄን ታዋቂ ተወዳጅ ጀግና የሆነ አርቲስት ድምፃዊ በመግደል ያንን ቀጥታ ደግሞ ወደ አማራ በማያያዝ በኦሮሞና በአማራ ህዝብ መሀል ፍጅት እንዲፈጠር እየተደረገ በመሆኑ በጣም የተያያዙ ስለሆኑ ነው። በኢትዮጵያ ላይ የተቃጣ ሴራ ነው ያልኩት። ምናልባት ምናልባት ይህ ደግሞ ያለውን የወደፊት የኢትዮጵያን ሁኔታ በተሻለ መልኩ ለማስኬድ እንዲቻል ሁሉም ልብ እንዲገዛ እና ደፍሮ እንዲሰራ ያደርጋል የሚል ተስፋ አለኝ። እሺ፣ አመሰግናለሁ ፕሮፌሰር ጌታቸው እንደዚሁም አቶ ያሬድ እነዚህ ቅስቀሳዎች የሚደረጉት በአሁኑ ጊዜ በተለይ ስትመለከቷቸው የኦሮሞን ሕዝብ መብቶች ከማስጠበቅ ጋር ተያይዘው በሚካሄዱ ቅስቀሳዎች ነውና እንዲህ አይነት ከመብቶች ጋር የሚካሄዱ ሙግቶችንና ለዘር ፍጅት የሚካሄድ ቅስቀሳን እንዴት መለየት ይቻላል? በዚህ በኩል ያደረጋችሁ ጥናት አለ? አቶ ያሬድ፣ ወደ እርሶ ልመለስ። እሺ አመሰግናለሁ። ጥሩ ጥያቄ ነው። እንግዲህ ትልቁ ነገር ምንድን ነው? በመጀመሪያ እነዚህ አይነት ቅስቀሳዎች የተጀመሩት ዛሬ፣ አሁን ከወንድማችን ሃጫሉ ሞት በኋላ አይደለም። በጣም ረጅም ጊዜ የወሰዱ በተለይም ደግሞ በእነዚህ ባለፉት ሁለት ሶስት አመታት መንግስት የፖለቲካ ምህዳሩን አስፍቶ ለሚዲያዎች በነጻነት የመናገር ሀሳባቸውን የመግለጽ ነጻነት አመቻችቶ ነበር። ይሁንና የተወሰኑ ሚዲያው ላይ ያሉ አካላት ይሄንን ነገር በተሳሳተ አቅጣጫ ወስደው የተለቀቀውን ነጻነት ያለአግባብ ተጠቅመው ብዙ ቅስቀሳዎች ሲደረጉ ቆይተዋል። ከዚህ በፊትም ተመሳሳይ ድርጊት ቡራዩ ላይ ተፈጽሟል። ከዛም መለስ ብዙ ነገሮች በየጊዜው ሲፈጸሙ ነበር ቅድም ፕሮፌሰር ጌታቸው እንዳሉትም ለመንግስት በህግ አምላክ መንግስት ህግ ያስከብር። እነዚህ አይነት ቅስቀሳዎች በማህበራዊ ድረገጾችም ላይ በታወቁ ሰዎች ሰዎች በስማቸው ፊታቸው እየታየ በቪዲዮ ጭምር ተደግፈው ባሉ ሚዲያዎች በተለያየ አቅጣጫ አንድም ማህበረሰብ በስም ተጠቅሶ ይሄን የትግራይ ህዝብ፣ የአማራ ህዝብ፣ የኦሮሞ ህዝብ እየተባሉ የሚነዙ እንደዚህ አድርጓቸው እየተባለ እርምጃ ጭምር እንዲወሰድ ይደረጉ የነበሩ ቅስቀሳዎች ነበሩና እነዚህ ላይ መንግስት ጥብቅ ክትትል እንዲያደርግ በአንዳንዶቹም ላይ እዛው አዲስ አበባ ፈቃድ ወስደው ቢሮ ከፍተው ይሰሩ ስለነበሩ ማስጠንቀቂያ፣ ቢሮቸውንም እስከ መዝጋት ህጋዊ የሆነ ህጉ የሚፈቅደውን እርምጃ እንዲወስድ ስንወተውት ቆይተናል እና የመንግስት ትግስተኝነት ጥሩ ነው። ትግስት አይጠላም። ነገር ግን ከልክ ያለፈና የህግ የበላይነት እስኪጣስ ድረስ የዜጎች ህይወት አደጋ ላይ እስኪወድቅ ድረስ ዜጎች በማንነታቸው ምክንያት በሌሎች ሰዎች ተነጣጥሮ ጥቃት ውስጥ እስኪገቡ ድረስ ያንን የሚያየ መንግስት በጣም የሚወስዳቸው እርምጃዎች አጥጋቢ አልነበሩም እና የዛ ሁሉ ውጤት ነው። ግን ትልቁ ነገር ምንድን ነው? የጥላቻ ንግግር እና ይሄ ወደ ዘር፣ እኔ ይሄን ዘር አልወድም ወይ፣ በአንድ ዘር ላይ የስም ማጥፋት ወይ ምናምን ነገሮች ሊደረጉ ይችላሉ ግን ጥቃት ፈጽሙ ተብሎ በአደባባይ ይሄ ዘር ነው። ይሄ እንግዲህ አንዳንድ ጊዜ የመንግስት ባለስልጣናትም የአፍ ወለምታ ሊሆን ይችላል። ለምሳሌ የዛሬ ዓመት የኢሬቻ ባህል ላይ ነፍጠኞችን ሰበር ናቸው ብለው የኦሮሚያ ክልል ምክትል ፕሬዚዳንት ሲናገሩ፣ ያ ወዴት እንደተተረጎመ ማሰብ ይቻላል። እንዲህ ያሉ ነገሮች ምን ትርጉም ነው በማህበረሰብ ውስጥ የሚሰጡት ተብሎ አይጠነቀቁም። በመንግስት ባለስልጣናት በመንግስት ሚዲያዎች ጭምር እንዲህ ያሉ ስህተቶች ይፈጸማሉ እና አሁን ግን ከዚህ ከወንድማችን ካጫሉ ሞት በኋላ በተለይም በነዚህ ቀደም ብሎ በተጠቀሱት ሚዲያዎች በኦሮሞ ሚዲያ ኔትወርክ ላይ በተለይ ይሄን ድርጊት የፈጸሙት እነገሌ ናቸው፣ የዚህን ማህበረሰብ ሰዎች እንጨርሳለን፣ እንደዚህ እናደርጋለን የሚሉ ዛሬም በመንግስት ባለስልጣናት ይሄ በዝርዝር ይነገር ነበርና በጣም ዘር ተኮር ጥቃት ፈጽሙ ተብሎ ልክ ሩዋንዳ ላይ የሩዋንዳ የሬዲዮ ጣቢያ እንዴት አድርጎ ያንን የዘር ፍጅት በሬዲዮ ያፋፍም እንደነበረ ሁሉ በእዛ ራዲዮ ኤንድ ቴሌቪዥን ሚል ኮሊንስን ነው የሚሉኝ ትክክል። በዛ ሊስተካከል የሚችል አይነት የእልቂት ጥሪ፣ እንደውም በማይጠበቅ ሁኔታ የፖለቲካ ባለስልጣናት፣ የድርጅቶች የፓርቲዎች ባለስልጣናት ጭምር ያጫሉን ሞት የምናካክሰው እንደዚህ ሲደረግ ነው፣ እንዲህ ስታረጉ ነው ቤታችሁ እንዳትገቡ እንዳትመለሱ፣ ለሰልፍ የወጡትን ልጆች እርምጃ ውሰዱ፣ ነገሌን አጥቁ ጥቁ የሚባሉ ጥሪዎች ከሀገር ውስጥም ከሀገር ውጭም ባሉ ኃይሎች ይደረግ ነበር እና ይሄ በደንብ የተቀነባበረ በጥናት የተፈጸመ እና ደግሞ ዘር ተኮር በተለይም ኢትዮጵያ ውስጥ የአማራና የኦሮሞ ማህበረሰብ ወደ ግጭት ውስጥ እንዲገቡ እና አገሪቷም አገሪቷ ወደ አልተፈለገ ትርምስ ውስጥ እንድትገባ በተቀነባበረ ሁኔታ ይደረግ የነበረ ጥሪ ነው እና ይሄ የዘር ፍጅትን ሌሎች ሀገሮችም ባሉ ጥናቶችም የሚያሳዩት፣ የዘር ፍጅትን የሚያስከትሉ ጥሪዎች ብዙዎቹ በዚህ አይነት መንገድ የሚታዩ ቅስቀሳዎች ናቸው። አቶ ያሬድ ኃይለ ማርያም እና ከፕሮፌሰር ጌታቸው በጋሻው ጋር ያደረግነው ቃለ ምልልስ ዌብሳይታችን እና ማህበራዊ ገጾቻችን ላይ ይገኛል። ቀሪውን በሌላ ጊዜ በሌላ ክፍል እንመለስበታለን። አድማጮች ከአሜሪካ ድምጽ ራዲዮ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዝግጅት ላሻግራችሁ ልክ የዛሬ ወር ፌሊሲዮን ካቡጋ ፈረንሳይ ውስጥ ፍርድ ቤት ቀረበ። ይህ ከሩዋንዳ ፍጅት አውራዎች አንዱ የሆነ ግለሰብ ከ20 አመታት በላይ ራሱን ደብቆ አንዳንዶች ዓለም አቀፍ ትሪቡናል መቅረብ አለበት ሲሉ ሌሎች ደግሞ የለም፣ መረጃዎችንም ማስረጃም በበቂና በቅርብ ለማግኘት እንዲቻል ወደ ኪጋሊ ይላክልን የሚሉ ነበሩ። ሌሎች ደግሞ ብቻ ህግ ፊት ይቅረብ እንጂ የትም ይዳኝ የሚሉም አሉ። ሰለሞን አባተ በተከታዩ ዘገባ ይህንን የካቡጋን መያዝና ከሩዋንዳም ታሪክ ለዛሬ ቀንጨባ አድርጎ ያስታውሰናል። ሊዲያ እዋምዌዚ ዘንድሮ የ46 ዓመት ዕድሜ ጎልማሳ ናቸው። ሩዋንዳዊት ገበሬ ትዳርም ልጆችም የላቸውም። የሚኖሩት በሩዋንዳ ይቱኛን ሞጋሊ ከተማ ነው። ሊዲያ የዛሬ 30 ዓመት አካባቢ ሩዋንዳ ውስጥ በተፈጸመው ጎሳ የለየ ጅምላ ጭፍጨፋ 73 ዘመድ አዝማድ ተገድሎባቸዋል። ባለቤታቸው፣ ልጆቻቸውና ሌሎችም የቤተሰባቸው አባላት ኪጊናና ኛሩቡዬ አነስተኛ ከተሞች መካከል ባለው ቾሖዋ ሐይቁ ተጥለውባቸዋል። ሊዲያ ዛሬ የሚኖሩት በምሕፃር ፋርዥ ተብሎ በሚጠራው ከጅምላ ጭፍጨፋ የተረፉ ሰዎች ድጋፍ ፈንድ በኢትዮጵያ ምንዛሬ ሂሳብ በወር በሚሰጣቸው 950 ብር ድጎማ እየተረዱ ነው። ሊዲያ ባለቤታቸው የተገደሉ ጊዜ እዚያው በብዙ ወንዶች በተደጋጋሚ መደፈራቸውን ይናገራሉ። ሊዲያ ዶማ እንኳ ማንሳት የሚችል አቅም ስለሌለኝ ካለችኝ ጥሪት ላይ ሰው ቀጥሬ ኩርማን መሬቴን አሳርሳለሁ ይላሉ። Mot I lost all my children, my husband, my parents, the parents of my husband, and all their families. ባሌን ወላጆቼን፣ የባሌን ወላጆችና መላ ቤተሰቦቻቸውን አጥቻለሁ። በድሮ ጊዜ ሴት ባሏ ሲሞትባት ቤተሰቧ ወይም ሌሎች ሰዎችም ቢሆኑ ይረዷት ይደግፏት ነበር። እኛ ግን ለዛ አልታደልንም። በወቅቱ እንዲህ አይነት ክፉት አይደረሰብኝ እኔ ብቻ ንም ብዬ አስብ ነበር። ቆየት ብሎ ግን እንደ እኔ አይነት ብዙ ሰዎች እንዳሉ ተገነዘብኩ። ከሁሉም የበለጠ የጎዳኝ ወንድሞቼንና እህቶቼን ልጆቼንና ባሌን መነጠቄ ነው። ለምን ይሆን ይህንን በተለየ ሁኔታ የሚያስታውሱት ሊዲያ? ልጆቼ ከፊቴን የተገደሉብኝ። በኪጊናና በኛሩቡዬ መካከል ሀይቅ አለ። ያ ሁከት ወደዚያ በረረን። እዚያ እንደደረስን ሴቶችን እንዲተውን ኢንተርሃሙዌ ትዛዝ ሰጠ። እኔ የራሴ ሶስት ወንዶች ልጆችና አንድ የእህቴ ወንድ ልጅ ነበሩኝ። ሰውም በቆንጨራ መጨፍጨፍ ሲደክማቸው የኔ ልጆች አንስተው ሐይቅ ውስጥ ጨመሯቸው። ያኔ እኔም ጀርባዬ ላይ የነበረውን አንቀልባ ወደ ሐይቁ ወረወርኩት። አንቀልባውን አወጡትና እኔም በጣም ደበደቡኝ። ለእኛ ልጆች ተወልጃለሽ፣ አንቀልባውም ያኔ ስለሚያስፈልግ አትጥዩም። ቱትሲዎችን ገድለናል እናንተ ሁቱ ልጆችን ወልዳችሁ ታዝሏቸዋላችሁ እያሉ ነበር የሚደበድቡኝ። ልጆችን ከገደሉ በኋላ ወደ ኢንተርሃምዌ አዛዥ ወሰዱኝ። እሱም እዚያው ከሰው ፊት ደፈረኝ። ከዚያ በኋላ አንዱ ከሌላው እየተቀባበሉ ወረዱብኝ። ይህ ስሜትን ጠልቆ የሚያቆስል ነገር ነው። መቼም አረሳውም። የጭፍጨፋው ዘመን ካበቃ በኋላ ያለው ጊዜ ለእርሶ እንዴት ነው? ከጭፍጨፋው በኋላማ ቤቶቻችን ፈርሰዋል፣ ሰውም አልቋል። ሳይፈርሱ ወደ ተረፉ የሌሎች ሰዎች ቤቶች እስከወሰዱን ጊዜ ድረስ በመጠለያ ሰፈሮች ውስጥ አውቆዩን። ከዚያም የብሔራዊ አንድነት መንግሥት ሲመሠረት እንደ ነገሩ ጣሪያና ግድግዳ ቆሙልን። ቤቶቹ ግን ጠንካራ አልነበሩም። በእርግጥ በኋላ አድሰውልን፣ አሁን ጥሩ ቤት ውስጥ ነው ያለ ነው። ሕይወት ቀጠለች። ያኔ የዕለት እርዳታ ሰጡን። አሁን ያለንበት ሁኔታ ከያኔው በጣም ይሻላል። ጥቂት ከብቶችም አሉኝ። እንግዲህ ወደፊት ደግሞ ሁሉም የተሻለ ይሆናል ብለን ተስፋ እናደርጋለን። እርስዎ አሁን ይቅር ብለዋል? we realized that not forgiving would be another heavy burden or even cause several incurable diseases. ስልጠና ስናገኝ ይቅር አለማለት ሌላ የከበደ ሸክም መሆኑን ተረዳን። እንደውም ሌሎች ሊሽሩ የማይችሉ በሽታዎችን እንደሚያመጣብን ገባን። ይቅር መባባል ከስልጠናው በኋላ የወሰድነው እርምጃ ነው። ይቅርታ የጠየቀውንም ይቅርታ ያልጠየቀውንም ይቅር ለማለት በቃን። እኔ ይቅር ብያቸዋለሁ። ባህላዊ ወደ ሆነው የአውጫጭኙ ጋቻቻ ችሎት እንኳን አልወሰድኳቸውም፣ ይቅር ብያቸዋለሁ። የታረቀች ሀገር ለእርሶ ምን ትመስላለች? መታረቅ አስፈላጊ ነገር ይመስለኛል። ምክንያቱም እርቅ የሌላት ሀገር የተከፋፈለች እና የትም የማታደርስን የምትሆነው፣ ይቅር ያላሉ እንኳን ደፍረው ይቅር ማለት አለባቸው ብዬ አስባለሁ። ምክንያቱም በልብ ውስጥ ቂምና ነገር ካሉ ከጎረቤት ጋር መቼም ቢሆን በሰላም አትኖርም። ፌሊሲየን ካቡጋ ችሎት ፊት የቀረበው የፈረንሳይ ፖሊስ ከዋና ከተማይቱ ፓሪስ ወጣ ብላ በምትገኝ አኛ ሱር ሴን በምትባል ቀበሌ ከሚገኝ የአፓርትመንት መኖሪያው ከተያዘ ከሶስት ቀናት በኋላ ነው። ካቡጋ እዚያ የሚኖረው በሐሰተኛ የማንነት መግለጫዎች እንደነበረ ባለሥልጣናቱ ተናግረዋል። የካቡጋ ይፋ የፍርድ ሂደት እስኪጀመር በፈረንሳይ የሕግ ሥርዓት መሠረት ጥቂት ሳምንታት ማለፋቸው አይቀርም። በሕግ አዋቆች አስተያየት የካቡጋ ጉዳይ የሚታየው ሥራውን የዛሬ አምስት ዓመት ካቆመው በሩዋንዳ የዘር ፍጅት ወንጀሎች ላይ ተሰይሞ ከነበረው ዓለም አቀፍ ችሎት የተንጠለጠሉ ዶሴዎችን በተረከበ ልዩ አካል እንደሚሆን ታውቋል። ካቡጋ ላይ የቀረበበት ክስ የዘር ፍጅትን ጨምሮ ሰባት ወንጀሎችን የያዘ ዶሴ ነው። የካቡጋ መያዝ ዛሬ በነጻነት የሚንቀሳቀሱ የሩዋንዳ ፍጅት ተጠያቂዎችን ሌሎችም ሀገሮች ነቅተው እንዲያድኑ ያበረታታቸዋል የሚል ተስፋ እንዳላቸው የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሸል ባሸሌ ተናግረዋል። የካቡጋን ባልተጠበቀ ሁኔታ መያዝ የሰብአዊ መብቶች ተሟጋቾችና ከዘር ፍጅት ዘመቻዎችና ጥቃቶች የተረፉ ሰዎች ቡድኖች አድንቀዋል። ያለፉ ጊዜዎችንና የካቡጋንም ዕድሜ ግምት ውስጥ በማስገባት ፈረንሳይ የፍርዱን ሂደት እንድታፋጥን ያሳሰቡት የሰብአዊ መብቶች ዓለም አቀፍ ፌዴሬሽን የክብር ፕሬዚደንት የሆኑት ጠበቃው ፓትሪክ ባደዊን ፈረንሳይ ያንን ማድረግ የሚጠበቅባት ለራሷ ስትል ነው ብለዋል። በአንድ ወቅት በስልጣን ኃይል ጡንቻው የፈረጠመና ከበርቴ ነጋዴም የነበረው ካቡጋ በሽሽት ላይ ለሩብ ምዕት ዓመት ያህል በድፍን አውሮፓና አፍሪካ እየተንቀሳቀሰ ኖሯል። የዛሬ 26 ዓመት ሩዋንዳ ውስጥ በስምንት መቶ ሺህ የቱትሲና ለዘብተኛ የሆኑ የሁቱ ጎሳ አባላት ላይ የተካሄደውን የወል ፍጅት ዘመቻ ያካሄዱ ታጣቂ ቡድኖችን በገንዘብ በመርዳት ይከሰሳል። ካቡጋ ፊሊሲያን ካቡጋ በተጨማሪም በሩዋንዳ የቱትሲ ጎሳ ላይ የጭፍጨፋ የጥላቻና የማንቋሸሽ ፕሮፓጋንዳ ሲዘራና ተከታታይ መልእክቶችን ሲያሰራጭ ከነበረው ራዲዮ ሜልኮሊንስ ባለቤቶችም አንዱ ነበር በሁቱ አክራሪዎች ተመስርቶ ሐምሌ 1985 ዓ ም ስርጭት የጀመረውና ሩዋንዳ ላይ ያንን ሁሉ መከራ ካዘነበ በኋላ በዓመቱ ሐምሌ 24 1986 ዓ ም የተዘጋው በምህፃር አርቲኤልኤም ተብሎ የሚታወቀው የሺህ ኮረብቶች ምድር ነፃ ራዲዮና ቴሌቪዥን ወይም ራዲዮ ቲቪ ሚል ኮሊንስ የሚባለው ጣቢያ ከሩዋንዳ መንግስትም እርዳታ ያገኝ እንደነበርና እንዲያውም የመጀመሪያ ስርጭቶቹን ያካሄደው የራሱን የመንግስቱን መሳሪያዎች ተጠቅሞ እንደነበር ሰነዶች ያሳያሉ። ሩዋንዳ በሌላ መጠሪያ የሺህ ኮረብቶች ምድር ትባላለች። የአስራ ሦስት ወር ሀገር እንዲሉ ለኢትዮጵያ ከቱትሲና ለዘብተኛ ሁቱ ሩዋንዳውያን በተጨማሪ ራዲዮ ቲቪ ሚል ኮሊንስ ቤልጂጋውያንና የመንግስታቱን ድርጅት ሰላም አስከባሪ ኃይል ኡናሚርንም ኢላማ አድርጎ የጥቃት መልእክቶችን ይነዛ የነበረ ብዙ አድማጭም የነበረው ጣቢያ ነበር። አርቲኤልኤም በተሰጠው ተቀጥያ ስሞች ራዲዮ ጄኖሳይድ ወይም የዘር ፍጅት ራዲዮ፣ ዴት ባይ ሬዲዮ ሞት በራዲዮ፣ ደ ሳውንድ ትራክ ቱ ጄኖሳይድ የዘር ፍጅት ድምፅ እየተባለም ሲጠራ ቆይቷል። አሁን ፈረንሳይና ሌሎቹም የአውሮፓ ሀገሮች የኮሮና ቫይረስን መተላለፍ ለመቆጣጠር ሲሉ መዘጋታቸው በካቡጋ ላይ እንዲያተኩሩ ትንፋሽ የሰጣቸው መሆኑን ከመርማሪዎቹ አንዱ ለሮይተርስ የዜና አውታር ተናግረዋል። መርማሪዎቹ ካቡጋን የያዙት ይኖሩበት የነበረውን ቤት የተከራዩት ልጆቹ ኢንተርኔት ላይ ያሳረፏቸውን አሻራዎች ፈለግ ተከታትለው መሆኑንም ገልጸዋል። ካቡጋ ፈረንሳይ የገባው መቼ እንደሆነ ባይታወቅም ጎረቤቶቹ ግን ለብዙ ዓመታት እንደሚያውቁትና ራሱን ደፍቶ የሚኖር ሰው እንደሆነም መናገራቸውን የሰብአዊ መብቶች ፌዴሬሽኑ ባደዊን ለቪኦኤ ገልጸዋል ለመሆኑ ካቡጋን ለመያዝ ስለምን ይህንን ያህል ጊዜ መቆየት አስፈለገ ሲሉ ሙሉ ማብራሪያ እንዲሰጣቸው አንዳንድ ተሟጋቾች መጠየቅ ጀምረዋል እንግዲህ የካቡጋ ፍርድ ፊት መቅረብ በሌሎች የዘር ፍጅት ተጠያቂዎች ላይም የባትሪ ብርሃን እንዲያርፍ ለማድረግ እድል ይሰጣል ብለዋል ባውደዊን ይህ የዘር ፍጅት ጉዳይ በፓሪስ እና በኪጋሊ መካከል የሻከሩ ግንኙነቶች እንዲሰፍኑ አድርጎ ቆይቷል። ፈረንሳይ ግዴለሽነትና ቸልተኛነት አሳይታለች ስትል ሩዋንዳ ትከሳለች። በእርግጥ በመጨረሻዎቹ ዓመታት የሀገሮቹ ግንኙነት የመሻሻል አዝማሚያ አሳይተዋል። የፈረንሳይ ኢማኑኤል ማክሮን ሀገራቸው በሩዋንዳው የወል ግድያዎች ውስጥ ሚና ኖሯት ያውቅ እንደነበረ የሚመረምር በባለሙያዎች የተዋቀረ ኮሚሽን ባለፈው ዓመት አቋቁመዋል። ኮሚሽኑ ሪፖርቱን በመጪው የአውሮፓ ዓመት ያቀርባል ተብሎ ይጠበቃል። የዛሬ 26 ዓመት የተካሄደውን የዘር ፍጅት ፈረንሳይ ለመጀመሪያ ጊዜ ባለፈው ሚያዝያ በሐዘን ዘክራለች። የንዜማና ዲዮዶን እናት እርሱ ገና የ12 ዓመት ልጅ ሆኖ ሲገደሉ ያለ ወላጅ ቀረ። በሩዋንዳ እልቂት ውስጥ ከእናቱ ሌላ ሁለት ታናናሽ እህቶቹንም አጥቷል። ጭፍጨፋው ሲያበቃ ኒዚያማና ወላጆቻቸውን ያጡ የህፃናት ማሳደጊያ ማዕከል ውስጥ እንዲገባ ተደረገ። ከዚያም በፊት ግን ለተወሰኑ ወራት በዋና ከተማይቱ ኪጋሊ ጎዳናዎች ላይ ለመንከራተትና ለእንግልት ተዳርጓል። ያ ዘመን አልፎ ታዲያ ዛሬ የ37 ዓመቱ ኒዜማና መድኃኒት ቅመማ ተምሮ በሙያው እየሰራ ይገኛል። ፋርማሲስት ነው። ባል መሆን፣ ልጆች ማፍራት፣ በራሱ ቤት ውስጥ መኖር ለንዚዬ ማና ከዚያ የከፋ ዘመን ወዲህ በህይወቱ እጅግ የሚያስደስቱት ቁም ነገሮች ናቸው። ከአሜሪካ ድምፅ ጋር ለአጭር ቃለምልልስ አረፍ ብሎ ነበር። ከዚያ ጭፍጨፋ በአእምሮ ተቀርጾ እንዳሁኑ የምታስታውሰው ነገር ይኖር ይሆን? ብዙ ነገር አስታውሳለሁ። የሁለቱ እህቶቼ መሞት ግን ከሁሉም በላይ እንደ አሁን አብሮኝ ያለት ውስታ ነው። አንድ ቀን በሕይወት የማገኛቸው ይመስለኛል። መገደላቸውንና አስከሬኖቻቸው ከወል መቃብር መውጣታቸውን ከመስማቴ ሌላ ሲሞቱን የራሴ አላየሁም። ሁልጊዜ አንድ ቀን ከእንቅልፌ ስነቃ አጠገብ የማገኛቸው ይመስለኛል። ለምን ይሆን የእነሱ ነገር እንዲህ ተለይቶ አብረው የሚኖረው ከአእምሮዬ የማይጠፋበት ምክንያት ጭፍጨፋው ከመጀመሩ ጥቂት ቀደም ብሎ እኔ የሰባት ዓመቷና የሦስት ዓመት ተኩሏ እህቶቼ አብረን አንድ ቦታ ነበርን። ከዚያ እኔ እዚያው ትቻቸው ሸሸሁና ተደበቅኩኝ። ይህ ሁልጊዜ ሕሊናዬን ያቆስለዋል። እነርሱንም ለማትረፍ አንዳች ማድረግ የነበረብኝ ነገር እንደነበረ ይሰማኛል። ከዚያ መገደላቸውንና አስከሬኖቻቸው ከሌሎች ጋር ከተጣለበት ቦታ ተነስቶ መወሰዱን ሰማሁ። ላድናቸው የሚችልበት አቅም እንዳልነበረኝ ባውቅም ታላቃቸው እንደመሆኔ ያልተወጣሁት የሆነ ኃላፊነት እንደነበረ ዘወትር ይሰማኛል። የጭፍጨፋው ዘመን ካበቃ በኋላ ያለው ጊዜ ለአንተ እንዴት ነው? እልቂቱ ሲቆም ዐሥራ ሁለት ዓመቴ ነበር። የምሄድበት አልነበረኝም፣ የምጠለልበትም ዘመድ አልነበረኝም። በኋላ ላይ ንጎማ መንደር ውስጥ የነበረ ሴቭ የሚባል ወላጆቻቸውን ያጡ ሕፃናት መሰብሰቢያ ውስጥ አስገቡኝ። እዚያ መኖር በጣም ከባድ ነበርና እዚያው ካገኘኋቸው ሌሎች እኩዮቼ ጋር ጠፍተን ወደ ኪጋሊ ለመሄድ ወሰንን። በእርግጥ እዚያም ማንም አልነበረንም። ዛሬ ታዲያ የጎዳና ልጅ በሆንኩባት ኪጋሊ የራሴ ቤት ውስጥ እኖራለሁ እያልኩ ቀልዳለሁ። በየቤቱ እየዞርኩ የልጅነት ሕይወቴን ስገፋ ከቆየሁ በኋላ አንድ የሃይማኖት ተቋም የሚመራው ማሳደጊያ አስጠለለኝና የዩኒቨርሲቲ ትምህርቴን እስክጨርስ አሳደገኝ። አሁን ቤት አለኝ፣ የሁለት ልጆች አባት ይቅር ብለሃል forgiveness relieves the one who forgives than it does to the one forgiven. ይቅር ማለት ይቅር ከሚባለው የበለጠ ነፃ የሚያወጣው ይቅር ባዩን ነው። የምንወዳቸው ሰዎች በምናውቃቸው ሰዎች የሚሆን በማናውቃቸው የመገደላቸውን የደረሰብንን ነገር ተቀብየዋለሁ። ምንም እንኳ ከገዳዮቹ ይቅርታ ያልጠየቁ ቢኖሩም፣ እንዲያውም አንዳንዶቹ ያደረሱብን ሁሉ ጥፋት መሆኑን ባያምኑም፣ እኛ ልቦናችን ንጹሕ ነው ይቅር ብለናቸዋል ልቦናችንን ለማቅናትና ከፍ ለማድረግ የተሻለ ሕይወትን ለመኖር ስንል ይቅር ብለናቸዋል። የታረቀች ሀገር ላንተ ምን ትመስላለች? የታረቀች ሀገር የዘርም ይሁን የጎሳ የቁመትም ይሁን የቀድሞ መነሻህ ግምት ውስጥ ሳይገቡ ከምንም የልዩነትና የማግለል ዐይነቶች የጸዳች ዜጎቿ ኅብር ሠርተው የሚኖሩባት ነች። በዘርና በቤተሰብ ሳይሳሳቡና አድሏዊ ሳይሆኑ ዜጎች የእኩል ዕድል ተቋዳሽ የሚሆኑባት ነች። ዜጎቿን የምታስተሳስርና የምታስተባብር አብረው እንዲያድጉና ሀገራቸውን እንዲገነቡ A country that unites its citizens and provides them with the means so as to develop together, building their nation. <laughs> በዚህ ሰዓት በሀገራችን ያለውን ነገሮች ስናየው ሚዲያዎች ምን ያክል ነው ለግጭት መንስኤ የሆኑ ያሉት ብለን ብናስብ በተለያየ መንገድ የተለያዩ የጥላቻ ምልክቶች የሚተላልፉባቸው ሚዲያዎች አሉ። በግላጭም በአንድ ሕዝብ ላይ ጄኖሳይድ ያውጅ ሚዲያዎች አሉ እና እነዚህ ነገሮች ስናይ በጣም አስፈሪ ሁኔታ ላይ የምንገኝ ይመስለኛልና፣ እንደውም ሕዝቡ የተሻለ የማህበራዊ ትስስር የተሻለ ስለሆነ እንጂ ሚዲያዎቹ ፍጥነትማ በዚህ ሰዓት ተላልቀን ነበር ብዬ ነው የማስበው። እኛ እንደ ኢትዮጵያውያን ከዚህ የሩዋንዳ እርስ በርስ ግጭት ወይም እልቂት የምንማረው ሚዲያዎች ምን ያክል የሰውን አይምሮ ቀይረው ወዳልተፈለገ እልቂት ሊያመረው እንደሚችሉ ነው። አንዱ አንዱ ላይ እንዲነሳ ከባድ የሆነ ፕሮፓጋንዳ ሲሰራ ነበርና በዛው ነው የተነሳሳው ይባላልና አሁንም እኛ ማድረግ ያለብን ሚዲያዎች፣ አክቲቪስቶች፣ የመንግስት አካላት እንዲሁም ህብረተሰቡ፣ የሀገር ሽማግሌዎች እዚህ ላይ በደንብ ተጠንቅቀው እንዲሰሩ እሱ ያደረጉት እንግዲህ ግልጽ ነው አንዱ የሆነ ስራ ሲያጣየሆነ የሆነ ጉዳት ሲደርስበት ወይም የሆነ ነገር ሲያጋጥመው አንዱን ተነስቶ ያኛውን ስለወሰደብህ ነው ስራህ እንትናን ስለሚጠላ ነው እየተባለ ነው በሂደት እዛ ጋር ደርሶ እርስ በረሳቸው የተጠፋፍትና የተጨፋጨፍት ና በኢትዮጵያም ለበርከታ ዓመታት እንደዚሁ ይህን ተመሳሳይ የሆነ ነገሮች ተደርጓል እንዲህ የሆነ ነገር ችግር ሲፈጠር ወንዱም እንኳን ሲሞቱበት ና የሚባል ብሄረሰብ ከዚህ አካባቢ የመጣ ሰው ነው የገደለብህ እየተባለ ነው ሁኔታው እንዲባባስ የተደረገው እዚሁ ሶስት አራት ዓመት ደግሞ በጣም ይህን የመጥላላት ሂደት ፍሬ አፍርቶ አሁንም እየሆነ ያለው እያየ ነው ነው እና ሩዋንዳው የተፈጸመው አይነት እንዳይፈጸም በጣም በጣም ስጋት አለብኝ። እኔ ሚዲያዎች ምን ማድረግ አለባቸው። ከእነዚህ አይነት ነገሮች የተሻለ ነገር ለማግኘት ብለን ብናስብ በብሔሮች መካከል ግጭትና ጥላቻን የሚፈጥሩ አይነት መልእክቶችን ከማስተላለፍ መቆጠብ መቻል አለባቸው። በጣም ብዙ ሚዲያዎች እንደዚህ አይነት ነገሮች እያየን ስለሆነ ሌላ ምንድን ነው፣ ሚዲያዎች መድረክ መፍጠር አለባቸው። ለውይይት ክፍት መሆን መቻል አለባቸው። ድምጾች መስተናገድ መቻል አለባቸው። በኃላፊነት መስራት መቻል አለባቸው የሚያወሩት እያንዳንዱ የሚያወጡት ቃል ምን ሊያስከትል እንደሚችል በማሰብ ቢያረጉ ወይ ሲሰብኩ ይሆናል ወይ ደግሞ መድረክ ላይ ሲናገሩ አንደኛውን ብሔር ሊያጠቃ በማይችል መልኩ ቢያረጉ ላለው፣ ሚዲያዎች ደግሞ የሚሰሩት ዜና የሚሰሩት በማሰብ ቢያረጉ ጥሩ ይሆናል ብዬ አስባለሁ። የጥላቻ ወሬ መንዛትና ዘመቻ መደራረግ ተቆጥቦ በዚህ ሀገር ወይም አብረህ መጥፋት ወይም አብረህ መኖር ነው ብሎ አምኖ አስቦ እርስ ብረሃሱ ዋናው የሚመነጨው ችግሩ ክእሊት ነው። ያኛው ጥላቻ ያበደ ልጅ ምንም ማድረግ ስለማይችሉ ነው፣ አማራጭም ስለሌለው ነው፣ ተሰጠት ነው፣ ተነግሮት ነው፣ ተጽፎለት ነው፣ እያነበበ እየሰማ እያመን ያደገው። ስለዚህ አሁን ምንጩ ኢሊቱ ነው ካል በኢትዮጵያ ያለው ችግር መፍትሄውን ከእሊቱ መምጣት አለበት ነው። ከኢሊቱ እንዴት ነው መምጣት ያለበት? እርስ ራሱ በሰከነ አእምሮ በሰከነ ሁኔታ መወያየት፣ ስለ አገር ጉዳይ መወያየት፣ የልብ መወያየት፣ የፖለቲሻን ይሁን አክቲቪስቱ የሚዲያው ኦር ማንም ፖለቲከኛ ሁን ጆርናሊስቱም ማለት ነው። ከሱ በስተጀርባ ብሄር ኦር የሆነ ስቴት አድርጎ የሚጓዝ ከሆነ አሁንም እሱ የሚያራምደው ኦር የእሱ ዓላማ የሚያካሂደው ሌላ ብሄር ላይ የሆነ ችግር ስለሚፈጥር ማለት ነው። እነሱ ይህን ነገር ማስተካከል አለባቸው። ችግር ይሁን ይሁን ነገር ሲኖሩ እንደ ሀገር ይህን ነገር እንዴት መፍታት አለብን ተባብለው ተቀራርበው መፍታት ነው ያለባቸው እንጂ ይህን ብሄር እንዲያደረገ ይህን እንዲያደረገ እያልክ ያ ብሄር ሌላኛው ደግሞ ሌላ ነገር እንዲያደርግ የሆንና ዘን ወደሌላ ችግር ይሄዳል ማለት ነው እና ይህን ነገር ኢትዮጵያ ውስጥ ኮ በኳስም ቢሆን ብዙ ነገር እያየን ነው። ኳስ ሲደግፉ ምናምን በብሄር ነው፣ አንድ ብሔር ሌላ ብሄር ላይ ሌላ ነገር ብቻ ወደ ብዙ ችግር ሊያደርሱን የሚችሉ እና በጥንቃቄ ነገር መተውም ኦር ማስቆምም አለብን ማለት ነው። እና እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። ታላቁ የኢትዮጵያ ህዳሴ ግድብ ውሃን የመሙላት ስራ በሁለት ሳምንታት ውስጥ እንደሚጀምር በኢትዮጵያ በሱዳንና በግብጽ መካከል በአሞላልና በአተገባበሩ ላይ በዚሁ ጊዜ ውስጥ በአፍሪካ ህብረት መሪነት ስምምነት ላይ እንደሚደረስ ከተገለጸ አንድ ሳምንት ተቆጠረ። በግድቡ ዙሪያ የቀጠለው ንግግር በምሁራን ዘንድም መነጋገሪያ ሆኗል። ባለፈው ሳምንት ውስጥ ከአሜሪካ ድምጽ ጋር የተነጋገሩ በካይሮ አሜሪካን ዩኒቨርሲቲ ፕሮፌሰር ሰኢድ ሳዲቅ ውሃውን የመሙላትን ጉዳይ ማዘግየት እንደሚሻል አስተያየት ሰጥተዋል። ካለበለዚያ የግብጽ መንግስት ወታደራዊ እርምጃ እንዲወስድ የውስጥ ግፊት እንደሚያይልበት። ይሁን እንጂ ማንም ባለስልጣን ያንን አማራጭ አንስቶ ሲነጋገር አለመስማታቸውንም ገልጸዋል። የኢትዮጵያን ውሳኔ ሊያስቀይር የሚችለውም በመንግስታቱ ድርጅት የምጣኔ ሀብት ማዕቀብ ቢጣልበት እንደሆነ ጠቁመዋል። በሌላ በኩል ደግሞ ግብጽ ውስጥ ፕሬዚዳንቱን ጨምሮ ከመንግስቱ አካባቢና ከባለሀብቶችም ይሰማል የሚሉትን መነሻ በማድረግ የግብጽ የወረራ ሀሳብ አሳስቦናል ያሉ በዲያስፖራ የሚገኙ አስራ አምስት ኢትዮጵያውያንና ትውልድ የኢትዮጵያ ባለሙያዎች ምሁራንና የሲቪክ መብቶች ተሟጋች ማህበራትና ድርጅቶች ለኢትዮጵያ መንግስት ጥረቶች ያሏቸውን አድናቆትና ድጋፍ ገልጸው ኢትዮጵያውያን ማንኛቸውንም ልዩነቶች አስወግደው ከመንግስቱ ጎን እንዲቆሙ ጥሪ አቅርበዋል። በግርጌ ሀገሮች ላይ የጎላ ጉዳት ሳይደርስ የአባይ ውሀን የተካለለና ፍትሀዊ አጠቃቀም ተግባራዊ ለማድረግ የሚቻልበትን መላ ለመፈለግና ወገኖቹን ለማግባባት እንዲተጉ የሚያሳስብ ባለስድስት ነጥብ ጥያቄ አቅርበዋል። ከግብፃዊው ፕሮፌሰር ሰኢድ ሳዴቅ ጋር የተደረገውን ቃለ ምልልስ ሙሉ ዘገባ ከትላንት በስቲያ አቅርበን ኢትዮጵያውያኑ ድርጅቶችና ማህበራት ያወጡትን መግለጫ ካረቀቁት ምሁራን አንዱ የሆኑትን በደቡብ አፍሪካ ዊት ዋተር ስትራንድ ዩኒቨርሲቲ እና በአሜሪካም ደንቨር ስቴት ዩኒቨርሲቲ መምህር የሆኑት ፕሮፌሰር ሚንጋ ነጋሽ ካሉት ቀንጨብ አድርገን አቅርበንላችሁ ነበር። ቀጥሎ ከቀሪ ነጥቦች የተወሰኑትን እናሰማችኋለን። ከፕሮፌሰር ሚንጋ ጋር የተወያየው ሰለሞን አባተ ነው። አመሰግናለሁ ፕሮፌሰር ሚንጋ። በ1963 ዓመተ ምህረት በአውሮፓ የዘመን አቆጣጠር የአፍሪካ አንድነት ድርጅት ሲመሰረት ኮሎኒያል ወይም የቅኝ ግዛት ዘመን ስምምነቶች ሁሉ ተሰርዘዋል፣ ውድቅ ሆነዋል ብላችሁ በመግቢያችሁ ላይ ጠቅሳችኋል በዚህ መግለጫ ላይ። ባይሰረዙ ውድቅ ባይሆኑ ኖሮ ኢትዮጵያ አሁን ግብፅ እያነሳችው ላለች ጥያቄዎች የመገዛት ግዴታ ነበረባት ብላችሁ ታምናላችሁ? የለም ምንድን ነው እንግዲህ እነዚህ የቀን ግዛት ውሎች የሚባሉት ግብጾቹ ብዙ ነገር ያነሳሉ። ሲመቻቸው የሚጠቅሱት አለ። እኛ እንደውም ያገኘ ነው ምንድን ነው ታሪክ ተማሪም ባንሆንም ያለፈው ፕሮፌሰር ሪቻርድ ፓንከስት እራሳቸው በጻፉት ጽሁፍ ላይ በአስራ ስድስተኛው እና በአስራ ሰባተኛው ዘመን ላይ የስኮትሽ ተጓዦችን የፖርቹጊዝ ተጓዞችን ጠቅሰው ግብጽ በዛን ጊዜ በቱርክ ስር በነበረችበት ጊዜ ለውሃው፣ ለሚፈሰው ውሃ ግብጾች ለኢትዮጵያ ንጉሥ እንደሚከፍሉ ገንዘብ እንዲከፍሉ ነው የሚያወራው። ከዛ በኋላ በአስራ ዘጠኝ ዜሮ ሶስት ላይ ብለው የሚያነሱት አሁን የቀድሞ የግብጽ የውሃ ሚኒስትር የነበሩት የጻፉት። ለዛም መልስ ሲሰጥ ምንድን ነው በአስራ ዘጠኝ ዜሮ ሶስት ስለተደረገው ባጼ ምኒልክና በእንግሊዝ ጠላቋ ብርታንያ የተደረገ ስምምነት አለ። ያ ስምምነት ግብፅን የሚጨምር አይደለም። ያ የተደረገው በኢትዮጵያ ንጉስና በእንግሊዝ ንግስት መካከል ነው። ግብጽ የሚባል ነገር እዛ ዶክመንት ውስጥ ስሟም አይጠቀስም። በኢትዮጵያ ንጉስ ያሉ ዳግማዊ አፄ ምኒልክን ነው ያን ጊዜ ማለት ነው። አዎ በዳግማዊ አፄ ምኒልክና ያን ነው። ያኛውም ደግሞ ሲታይ የአማርኛው ትርጉምና የእንግሊዝኛው ትርጉም የተለያየ ነው የሚለው የሚለው በእንግሊዝኛው አሬት ይለዋል። ማቆም ማለት ነው። ስቶፕ ማለት ነው። የኢትዮጵያ ንጉስ ውሃውን መፍሰሱን ወደ ታች አያቆምም ነው የሚለው የእንግሊዙን እንኳን ብንወስድ። የአማርኛው ሲሆን ደግሞ ወንዙን አይደፍንም ጨርሶ አይደፍንም ነው የሚለው ስለዚህ ያ ውልም፣ እነሱ ብዙ ጊዜ የሚናገሩት እንደውም አሁን ሰሞኑን የግብጽ አንድ ፓርላሜንቴሪያን በፍራንስ ትዌንቲ ፎር ሀያ አራት ላይ ወጥቶ ሲናገር ያንኑ አንቀጽ ይጠቅሳሉ ያ ሆነም አልሆነም የአፍሪካ ዩኒየን የኦርጋናይዜሽን ኦፍ አፍሪካን ዩኒቲ ምንድን ነው፣ በሂስቶሪካል የሆኑ ኮሎኒያል ስምምነቶች፣ የቀኝ ግዛት ስምምነቶች አዲሷን አፍሪካ ሊሰሯት አይችሉም፣ የአዲሷን አፍሪካ ችግር ሊፈቱ አይችሉም ተብሎ ካይሮ ላይ በአስራ ዘጠኝ መቶ ስልሳ ሶስት ላይ ደ ኒሬሬ ዶክትሪን በሚባል መንገድ የተቀመጠ ነገር አለ። ሌላው ደግሞ ስንመለከት በዚህ የናይል ቤዝን ኢኒሽቲቭ እና በሲኤፍኤ ኮኦፐሬቲቭ ፍሬምወርክ አግሪመንት በሚባለው ላይ ራሱ እዚህ ጋር ቀይቅርት አርጉልኝ። አሁን የጠቀሷቸው በእንግሊዝኛ ስለሆኑ ለአድማጮቻችን ግልጽ እንዲሆኑ የአባይ ተፋሰስ ሀገሮች ትብብር ተነሳሽነትና የስምምነታቸውን ማዕቀፍ ነው እየጠቀሱ ያሉት። አ ትክክል ነው። እነዛ በአስራ አንድ ሀገሮች ናቸው እነዚህ የአባይ ተፋሳሽ ሀገሮች የሚባሉት። ከዙ እዛ ውስጥ የተወሰኖቹ ሀገሮች ተቀብለውታል። ግማሾቹ ደግሞ ሌሎቹ እያጠኑት ነው። ግብፅና ሱዳን ግን ያንን በመጀመሪያ የነበረውን ውይይት ረግጠው ወጥተው ትተውታል። በአጠቃላይ ስለዚህ ምንድነው አብዛኛው በአፍሪካ ውስጥ ያሉትና ድንበር ተሻጋሪ ወንዞች ችግር ወይም ሌሎችም ችግሮች ሊነሱ የሚችሉት በአዲስ ጥንስ ሀሳብ ነው እንጂ የዛሬ መቶ አመት መቶ ሀምሳ አመት ተፈርመው ነበር የሚባሉት ነገሮች የዛሬውን ችግር ሊፈቱ አይችሉም። እና ዓለም ተቀይሯል። ግብጾቹ አሁንም የሚያነሱት ያንን ነው። በተለይ በአስራ ዘጠኝ መቶ ሀያ ዘጠኝ ላይ እንግሊዞች ራሳቸው ከሱዳን ጋር የተከፋፈሉትን ያንን ትልቅ ህግ አድርገው እንደገና ደግሞ በአስራ ዘጠኝ መቶ ሀምሳ ዘጠኝ የተፈራረሙትን በግብጽና በሱዳን ላይ እርስ በርሳቸው ነው የተከፋፈሉት እንጂ ውሃው የሚመጣባቸውን የሚመነጭባቸውን ሀገሮች እዛ ውል ውስጥ ሳያስገቡ እርስ በርሳቸው ተከፋፍለው ሰማኒያ አምስት ሰማኒያ ስድስት ፐርሰንት ውሃውን የሚያወጡት እንደነ ኢትዮጵያ ያገሉት ሀገሮች በዛ ስምምነት ውስጥ ሳይካተቱ ቀሩ። ግብጾቹም ሆነ ሱዳናችሁ የራሳቸውን ልማት ወንዙ የሚመነጭበትን ሀገሮች ሳያማክሩ ትልልቅ ግድቦች ሰርተዋል። ትልልቅ ከተሞች ሰርተዋል። ትልልቅ የእርሻ ጣቢያዎችን አድርገው እንደውም ኤክስፖርት የማድረግ ሁኔታ ነው እየታየ ያለው እና ይሄ ትክክል ስላልሆነ የቅኝ ግዛት የሚባለው ነገር የዛሬውን መፍትሄ፣ ችግር መፍትሄ ሊሆን ስለማይችል በዛ ምክንያት ነው ለዛሬው ፕሮብለም መፍትሄ ጠቋሚ ወይም መንገድ ሊሆኑ አይችሉም የምንለው እና ጥያቄ ምንድን ነበረ? በ1963 ዓመተ ምህረት ወደ 60 ዓመት አካባቢ ለሚሆን ጊዜ ማለት ነው ውድቅ የተደረገ ስምምነት። ውድቅ ባይደረግ ኖሮ ያን ጊዜ ኢትዮጵያ የመገዛት ግዴታ ይኖርባት ነበር ወይ የአፍሪካ አንድነት ድርጅት ሲቋቋም ውድቅ ባያደርጋቸው ኖሮ በተቋቋመበት ስምምነት ኢትዮጵያ ልትገዛ የምትችልበት ምንም አይነት አስገዳጅ ሁኔታ ነበር ወይ? አለ ወይ? በፍጹም በፍጹም የለም፣ አልነበረምን። ምንም አይነት ነገር የለም። ራሱ እንኳን ሌላው ቀርቶና በአስራ ዘጠኝ ዘጠና ሶስት ላይ ፕሬዚደንት ሙባረክ እና ጠቅላይ ሚኒስትር መለስ የዛን ጊዜ የሽግግር መንግስት ኃላፊ ነበሩ። እሱም እንኳን የሚለው ለሁለቱም ሀገር ጥቅሞች እንጠቀምበታለን ነው እንጂ ኢትዮጵያን ግዴታ ውስጥ የሚያስገባ ወይም በድሮ ታሪክ ላይ በተቀመጡ ነገሮች የዛሬውን ችግር እንፈታለን የሚል ኢትዮጵያን የሚያስገድድ ምንም ነገር የለም። ፕሮፌሰር ሚንጋ በዚህ መግለጫችሁ ላይ የግብፅ ህዝብ ዘጠና ስምንት ከመቶ ጨውነት የሌለው ውሃ ወይም ወራጅ ወይም የከርሰ ምድር ውሃ እንደሚያገኝ ፍሬሽ ዋተር ማለት ነው እንደሚያገኝ ከዚህ ጋር ሲነጻጽር ከኢትዮጵያ ህዝብ አርባ ሁለት ከመቶ ከዚያም ያነሰ እንደሆነ የሚያገኘው። የግብፅ ህዝብ ሙሉ በሙሉ የኤሌክትሪክ ኃይል እንደሚያገኝ የኢትዮጵያ ህዝብ ደግሞ በእናንተ መግለጫ ላይ ከአርባምስት ከመቶ ያነሰ እንደሆነ የሚያገኘው ገልጻችኋል። ይህንን ቁጥር ለማስታወስ ያህል ከዚህ በፊት የኢትዮጵያ ፕሬዚደንት ሳህለ ወርቅ ዘውዴ ለተባበሩት መንግስታት ድርጅት ቀርበው ሲናገሩ ባለፈው መስከረም እንደውም እናንተ ከጠቀሳችሁት ቁጥር ያሳንሱት አለሳቸው ከሰላሳ ከመቶ በታች ነው የኢትዮጵያ ህዝብ የኤሌክትሪክ ኃይል የሚያገኘው፣ ከሰባ ከመቶ በላይ የሚሆነው አያገኝም ብለው ተናግረው ነበረ። እና ሌላው ግብፅ የሰፋ የባህር ግንኙነት እንዳላትና ኢትዮጵያ ደግሞ ዝግ ሀገር መሆኗን ገልጻችኋልና የእኔ ጥያቄ በቅድሚያ ለምን አስፈለገ ይሄንን ማንሳት? ይህንን ጉዳይ ማንሳት ምን ግንኙነት አለው አሁን እናንተ ከያዛችሁት ጥያቄ ጋር? እሺ፣ ብዙ ጊዜ እንግዲህ የህዳሴ ግድብ ኤሌክትሪክ ለማመንጨት ብቻ እና ከዛ ጋር ተጓዳኝ የሆኑ ነገሮች እንደ የአሳ ማርባት፣ የቱሪስት መስህብ ነገሮች ይኖሩት እንደሆነ ነው እንጂ ለእርሻ የሚውል አይደለም። ሁለተኛ፣ ትልልቅ ግድቦች፣ ትልልቅ የኮንስትራክሽን ስራዎች ብዙ ጊዜ ይዘገያሉ። ብዙ ጊዜ ደግሞ መጀመሪያ ከተገመተላቸው ዋጋ ብዙ ጊዜ ከፍ የሚል እንደሚያስወጡ የታወቀ ነው። ያም ሆኖ ግን ምንድ ነው የዚህ ፕሮጀክት ዓላማ ምንድን ነው? ኢትዮጵያ ውስጥ ከበታች ያሉት ሀገሮች የሚጠቀሙትና ከውሃው መነሻ ጋር ያሉት ሀገሮች የጥቅም አይነት ሁኔታው እና የልማት ሁኔታችን እጅግ በጣም የተለያየ መሆኑን ነው። የኤሌክትሪክ ኃይል እና መብራት ግብጾች የሚያገኙትን ትክክል ነህ። እኛ ይሄን እንዳታ እያገኘ ነው። ከኢንተርናሽናል ይሄንን ጉዳይ ከሚመለከቱ ሁለት ሀገሮችን ከሚያነጻጽሩ ቦታ ነው የወሰድነው እንጂ መንግስት የሚለውን ዴታ ላለመቀበል ሳይሆን እሱን ለመድገም አልፈለግንም። ይሄ ሁሉ ሰው በህዝብ በአለም ላይ የሚያገኘውን ዴታ ተጠቅመን ነው ያንን ዴታ እዛ ላይ ያስቀመጥነው። ግን ምንድን ነው የኢኮኖሚው ሁኔታ ስንመለከተው ግብጾች ያሉበት ሁኔታ እና እኛ ያለንበት ሁኔታ የተለያየ ነው። ዘጠና ስምንት ፐርሰንት ያህል በኤሌክትሪክ መብራት ሲኖራቸው ምግባቸውን የሚያዘጋጁበት በዛ አይነት መንገድ በተሻለ ሁኔታ ሲሆን እኛ ጋር ግን በኢትዮጵያ ኮረብታማ ቦታዎች ላይ ተራራዎች ላይ ያለው ህዝብ እጅግ በጣም ድህነት ያለበት ሰዎች እና እናቶች ቅጠል የሚለቅሙበት እንጨት ተሸክመው ምግብ የሚያረጉበት የሚሰሩበት በጢስ የሚጨናበሱበት ቦታ ስለሆነ ይሄንን ነገር የዓለም ህዝብ እንዲገነዘበው ያስፈልጋል። ምክንያቱም ግብጾቹም አሁን የሚያናገሩት ምንድነው ለኢኮኖሚያችን ለእድገታችን ለህይወታችን ብለው ስለሚሉ ይሄንን ጉዳይ የሚመለከት ማንኛውም አንባቢ በተለይ የዲፕሎማቲክ ኮሚኒቲው ይህንን ጉዳይ እንዲረዳው ብለን ስላሰብን ነው ያንን በቁጥር ለመግለጽ የፈለግነው። አድማጮች ከፕሮፌሰር ሚንጋ ነጋሽ ጋር ያደረግነው ቃለ ምልልስ ዌብሳይታችንና ማህበራዊ ገጾቻችን ላይ ይገኛል። ሰለሞን አባትን ለዝግጅቱ እጅግ አድርገን እናመሰግናለን። አድማጮች ለዛሬ ዝግጅታችን እዚህ ላይ ተጠናቋል። በነገ ምሽት መደበኛ ፕሮግራማችን ላይ የኢትዮጵያን ወቅታዊ ጉዳይ የተመለከተ ሰፋ ያለ ቅንብር ይዘንላችሁ እንመለሳለን። ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ ጽዮን ግርማና ሰለሞን አባተንን፣ መልካሙን ሁሉ እንመኛለን። ከኛ ጋር ስላመሻችሁ እናመሰግናለን። ሰላም በደናደሩ